የኢትዮጵያ መንግስት በትክክል እየተጓዘ ነው ብለዋል በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኢነስ ቹማ። ስኬታማ እንዲሆንም ድጋፍ እንደሚያስፈልገው አሳስበዋል። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች ቀላል እንዳልሆኑ የተናገሩት ሚስተር ቹማ እያጋጠሙ ያሉ ፈተናዎች መታየት ያለባቸውም ከዚህ አንጻር እንደሆነ መክረዋል። ዋናው ነገር አሉ የመንግስታቱ ድርጅት ጠሪ ቁም ነገሩ መዳረሻው ላይ ማትኮር ነው። እስክንድር ፍሬው ነው የዘገበልን ኤነስ ቹማ በኢትዮጵያ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ናቸው። የዓለም አቀፉ ድርጅት የኢትዮጵያ ዋና አስተባባሪ፣ የተባበሩት መንግስታት የልማት ፕሮግራም ዋና ተወካይ፣ እንደዚሁም የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ናቸው። ኢትዮጵያና ጠቅላይ ሚኒስትር አብይ አህመድ እየሄዱበት ያለው አቅጣጫ የዓለም አቀፉ ህብረተሰብ ድጋፍ እንዳለው ለአሜሪካ ድምፅ አብራርተዋል። በተለይም ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎችን ዓለም አቀፉ ህብረተሰብ ከፍተኛ ቦታ እንደሚሰጣቸው ነው የሚናገሩት። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ የማሻሻያ እርምጃዎቹ ከፍተኛ ተቀባይነት አግኝተዋል። ይህ ማለት ደግሞ ኢትዮጵያ እየሄደችበት ባለው መንገድ በመንግሥት አቅጣጫ ላይ መተማመን አለ ማለት ነው። እየተካሄዱ ካሉት የማሻሻያ እርምጃዎች እንደዚሁም በድርቅና በግጭት ምክንያት የተፈናቀሉት ዜጎች ከሚያስፈልጋቸው ሰብአዊ ድጋፍ አንጻር ይህ መንግሥት እንዲሳካለት ድጋፍ ሊሰጠው እንደሚገባ የጋራ መግባባት አለ። የተባበሩት መንግሥታት ድርጅት ተወካይ አስተያየት ዓለም አቀፉ ሕብረተሰብ በኢትዮጵያ እየተካሄደ ላለው ለውጥ እያሳየ የቆየውን ድጋፍ የሚያንጸባርቅ ነው። ለውጡ እየተጓዘ ያለው ደግሞ በፈተናዎች ውስጥ ጭምር ነው። ይህንን እንደሚገነዘቡ የገለጹት የተባበሩት መንግሥታት ተወካይ ፈተናዎቹ የሚጠበቁ ናቸው ብለዋል። እውነቱን ለመናገር ፈተናዎች ሁልጊዜም ይኖራሉ። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች የራት ግብዣ አይደሉም። ሁሌም ፈተናዎች ይኖራሉ። ዋናው ነገር ትልቁ ስዕል ላይ ማተኮር ነው። ለውጦቹ የታቀዱት በዚህች አገር ውስጥ ያለውን የመንግሥት አስተዳደር ለማሻሻል፣ የሕዝቡን የኑሮ ደረጃ ለማሳደግ፣ የኢኮኖሚ ድሎችን ለማስፋት፣ ለወጣቶች የሥራ ድሎችን ለመፍጠር ነው። ለምሳሌ የኢኮኖሚ ማሻሻያዎቹ የግሉን ዘርፍና ከውጭ የሚገባውንም መዋዕለ ነዋይ ተሳትፎዎች ያሳድጋሉ። እናም የማሻሻያ እርምጃዎች አሉ። ፈተናዎችም ሁልጊዜ ይኖራሉ። ነጥቡ ግን እየተኬደበት ካለው አቅጣጫ ትኩረትን አለማንሳት ነው። በተለያዩ አጋጣሚዎች የተከሰቱ ግጭቶችን ተከትሎ ያጋጠመው መፈናቀል ኢትዮጵያ በዚህ ሰዓት ከተጋፈጠቻቸው ፈተናዎች አንዱ ነው። በአገሪቱ የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 8.3 ሚሊዮን ዜጎች 2.7 ሚሊዮን የሚሆኑት በዚህ መንገድ የተፈናቀሉ ናቸው። የኢትዮጵያ መንግሥትና ዓለም አቀፉ ተቋም ለእነዚህ ዜጎች ድጋፍ እንዲደረግ በቅርቡ ጥሪ አቅርበዋል። ሚስተር ቹማ እንደሚያምኑት ታዲያ የጠቅላይ ሚኒስትር አብይ አህመድ መንግስት ያገኘው ተቀባይነት ለእንደዚህ አይነት ጥሪዎች የተሻለ ምላሽ ለማግኘት ያስችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።